sport. የኢትዮጵያውያን አትሌቶች ዩናይትድ ስቴትስ ቦስተን ከተማ ውስጥ የዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር አይኤኤኤፍ ባዘጋጀው ዓለም አቀፍ የቤት ውስጥ እሽቅድምድም አሸናፊ በመሆን የሳምንቱ መጨረሻን አድምቋል። በዱባይ ማራቶን የሩጫ ውድድር በኢትዮጵያውያን ደጋፊዎች መሀል ከፍ ተደርጎ የተያዘው የኢትዮጵያ ካርታን የኢትዮጵያ ኤምባሲ በትዊተር ገጹ ላይ ማውጣቱ በርካታ ኤርትራውያንን አስቆጥቷል። ኤምባሲው ካርታው ያለበትን መልእክት ከትዊተር ገጹ በማውረድ ይቅርታ ጠይቋል ጠይቋል። የእንግሊዝ ኤፍ ኤ ካፕ የጀርመን ቡንደስሊጋና ሌሎች ተጨማሪ የስፖርት ክንውኖችን የሚቃኙ ዘገባዎችን አካተናል። አብራችሁን ቆዩም። በሳምንቱ መጨረሻ ኢትዮጵያውያን ክብር ወሰን በመስበር ከአንደኛ እስከ ዘጠነኛ ደረጃ በመከታተል እንደተለመደው ዓለምን ባስደመሙበት ውድድር አወዛጋቢ ክስተት ተፈጥሯል። ኢትዮጵያውያን አትሌቶች በአራተኛ ደረጃ ብቻ አንድ ኬንያዊ ጣልቃ አስገብተው በተርታ በመግባት ደማቅ ድል ባስመዘገቡበት የዱባዩ ማራቶን ከደጋፊዎች መካከል የታየ የኢትዮጵያ ካርታ በርካታ ኤርትራውያንን አስቆጥቷል። ጌታነ ሞላ ሁለት ደቂቃ ከሶስት ነጥብ 34 ሰከንድ ሮጡ በማሸነፍ ክብረ ወሰን በሰበረበት ውድድር ኢትዮጵያውያን ደጋፊዎች የኢትዮጵያ ሰንደቅ ዓላማን በማውለብለብ ደስታቸውን ገልጧል። ከደጋፊዎች መካከል አንድ ሰው ከፍ አድርጎ የያዘው የኢትዮጵያ ካርታ ኤርትራን በማጠቃለል አረንጓዴ፣ ቢጫ፣ ቀይ ቀለም ተቀብቶ ይታያል። ይህን ፎቶግራፍ ብሪታንያ የሚገኘው የኢትዮጵያ ኤምባሲ በትዊተር የማህበራዊ መገናኛ ድረገጹ በማያያዙ ነበር ቁጣው የተከሰተው። ኤምባሲው ኤርትራ የማትታይበት የኢትዮጵያ ካርታን ከገጹ በማንሳት ይቅርታ ጠይቋል። በዚሁ የዱባዩ 35 ኪሎ ሜትር ርቀት የሴቶች ፉክክር ከሁለተኛ እስከ ስምንተኛ ደረጃ ኢትዮጵያውያት ተከታትለው ገብቷል። አንደኛ ደረጃ ያገኘችው ኬንያዊቷ ሩት ቺፕጌንቲሽ ናት። ዩናይትድ ስቴትስ ቦስተን ከተማ ውስጥ በተከናወነው የዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር ዓለም አቀፍ የቤት ውስጥ እሽቅ ድምድም ደግሞ አትሌት ዮሚፍ ቀጀልቻ 3 ደቂቃ ከ51 ነጥብ 7 ሰከንድ በመሮጥ በአንደኛነት ያጠናቀቀበት ሰዓት ድንቅ ተብሎለታል። በኦሎምፒክ በ5000 ሜትር የነሐስ ሜዳይ የተሸላሚው ሀጎስ ገብረ ህይወት የ3000 ሜትር የሩጫ ፉክክሩን 7 ደቂቃ ከ37 ነጥብ 41 ሰከንድ በመሮጥ ነበር። See you later, kadachom. ወደ እግር ኳስ ዘገባዎች እንሻገር። 13ኛ ሳምንቱን በያዘው የኢትዮጵያ ፕሪምየር ሊግ የእግር ኳስ ውድድር ትናንት ጅማ አባጅፋር አዲስ አበባ ውስጥ የኢትዮጵያ ቡናን አንድ ለዜሮ አሸንፏል። በዚህ ውድድር የመጀመሪያ አጋማሽ የቡናው ተከላካይ ተመስገን ካስትሮ ጉልበቱ ላይ በደረሰበት ጉዳት ለወራት ከውድድር ውጭ እንደሚሆን ተገልጧል። ለኤፍኤ ካፕ ግጥሚያ የሳምንት ጊዜ ቦታ የለቀቀው የእንግሊዝ ፕሪምየር ሊግ አራተኛ ግጥሚያ ነገ ይቀጥላል። በነገው ዕለት ስድስት፣ ከነገ በስቲያ አራት ጨዋታዎች ይከናወናሉ። በነገው ዕለት ከሚደረጉ ግጥሚያዎች አርሰናል አምስተኛ ደረጃውን ለማሻሻል ካርዲፍ ሲቲን ይፋለማል። 19 ነጥብ ብቻ ይዞ 18ኛ ደረጃ ወራጅ ቀጣና ላይ የሚዋትተው ካርዲፍ ሲቲ ከአደጋ ዞኑ ለመውጣት የሚያደርገው የነገው ግጥሚያ ለቡድኑ እጅግ ወሳኝ ነው። 47 ነጥብ ይዞ በፕሪምየር ሊጉ አራተኛ ደረጃ ላይ የሚገኘው ቸልሲ ረቡዕ ምሽት 12ተኛ ደረጃ ላይ የሚገኘው በመስን ይገጥማል። ቸልሲ አርሰናል በነጥብ እንዳይስተካከለው ከቶትናምም በነጥብ ለመጠጋጋት ከነገ በስቲያ በሚያከናውነው ግጥሚያ ማሸነፍ ይጠበቅበታል። ሼፊልድ ዊንስቴን ትናንት በኤፌ ካፕ ፍልሚያ 3 ለ0 ያንኮታኮተው ቸልሲ ከበዋ መስ ጋር የሚጋጠመው በአሸናፊነት መንፈስ ነው። 51 ነጥብ የሰበሰ የሚታሰበው ቶትናምን ቢሆን ከማንቸስተር ሲቲ በአምስት ከመሪው ሊቨርፑል በዘጠኝ ነጥብ ርቀት መበለጡን ለማጥበብ ረቦ ምሽት ዋትፎርድን ይፋለማል። 44 ነጥብ ሰብስቦ ስድስተኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በ11 ነጥብ የሚበለጠው ዋትፎርድ ቶትናምን የሚገጥመው ወደ ታች ላለመውረድ ነው። የዋትፎርድ መሸነፍ ቡድኑን ከነበረበት ሰባተኛ ደረጃ ቁልቁል አስራ ሶስተኛ ደረጃ ሊወረውረው ይችላል። እስከ አስራ ሁለተኛ ደረጃ ድረስ ያሉት ቡድኖች ከዋትፎርድ ጋር ልዩነታቸው ከሶስት ነጥብ አይበልጥም። ሆኖም ዋትፎርድን የሚገጥመው የማውሪሲዮ ፖቼቲኖ ቶትናም በርካታ ተጫዋቾች ስለተጎዱበት ዋትፎርድ ብዙም ጭንቀት የሚገባው አይመስልም። ቶትናም ቼልሲን በአራት እንዲሁም አርሰናልን በሰባት ነጥብ በልጦ ሶስተኛ ደረጃ ላይ ይገኛል። በሚቀጥለው ወር በሻምፒዮንስ ሊግ 16 ተፎካካሪዎች ውስጥ ከጀርመኑ ቦሩሲያ ዶርትሙንድ ጋር የሚጋጠመው ቶትናም በኤፍኤ ካፕ ውድድር ትናንት በክሪስታል ፓላስ ሁለት ለዜሮ ተሸንፏል። የትናንቱ የቶትናም ሽንፈት በሊግ ዋንጫ የግማሽ ፍጻሜ ውድድር በፍጹም ቅጣት ምት በቸልሲ ድል ከተነሳ ከሶስት ቀን በኋላ መሆኑ ቡድኑን ውጥረት ውስጥ ከቶታል። ከሊጉና ከኤፍኤ ካፕ ዋንጫ ፉክክሮች በጊዜ የተሰናበተው የዮርገን ክሎፕ ሊቨርፑል ግን ሙሉ ለሙሉ ትኩረቱን የፕሪሚየር ሊግ ግጥሚያ ላይ ማድረጉ ይበልጥ ተጠቃሚ ሳያደርገው አልቀረም። ረቡዕ ዕለት ላይስተር ሲቲን የሚገጥመው ሊቨርፑል ፕሪሚየር ሊጉን በ60 ነጥብ እየመራ ይገኛል። ላይስተር ሲቲ 31 ነጥብ ይዞ ዘጠነኛ ደረጃ ላይ ይገኛል። ማንቸስተር ሲቲ ነገ የሚያደርገው ጨዋታ ከመሪው ሊቨርፑል ጋር ያለውን የነጥብ ልዩነት ለማጥበብ ወይም ባለበት ለማስቀጠል የሚያስችለው ይመስላል። ማንቸስተር ሲቲ ተደጋጋሚ ሽንፈቶችን አስተናግዶ ወራጅ ቀጣናው ጠርዝ 17ተኛ ደረጃ ላይ ከሚገኘው ኒውካስል ጋር ነው የሚጫወተውም። በተመሳሳይ ሰዓት ነገ ማንቸስተር ዩናይትድ ከኒውካስል በአንድ ነጥብ በልጦ 16ተኛ ደረጃ ላይ የሚቃትተው በርንሌይን ይገጥማል። ያም በመሆኑ ነገና ረቡ የሚከናወኑ የፕሪምየር ሊግ ጨዋታዎች በጉጉት ይጠበቃሉ። ቡንደስሊጋ በጀርመን ቡንደስሊጋ ቅዳሜ ለት ሃኖቨርን አምስት ለአንድ ያንኩታኩተው ቦሩሲያ ዶርትሙንድ በደረጃ ሰንጠረዡ መሪነቱን እንዳስጠበቀ ነው። ትናንት በተቀራራቢ ውጤት ሽቱትጋርትን አራት ለአንድ በሆነ ሰፊ ልዩነት ያሸነፈው ባይሚሽን 42 ነጥብ ይዞ ዶርትሙንድን በ6 ነጥብ ዝቅ ብሎ ይከተላል። በሩሲያ ሚንሽን ግላድባህ ቅዳሜ ለት አውስቡርግን ሁለት ለዜሮ በማሸነፍ የሰበሰበው ነጥቡ ተደምሮለት በ39 ነጥብ ሶስተኛ ደረጃ ላይ ይገኛል። በርካታ የዓለም ምርጥ ተጫዋቾችን ሰብስቦ በሁለተኛ ደረጃ ላይ የሚገኘው የጀርመን ቡንደስሊጋ ተደጋጋሚ ባለድል ባየር ሚንሽን ተጨማሪ ተጫዋች ለማስመጣት ላይ ታች እያለ ነው። ትናንት ሽቱትጋርትን አራት ለአንድ ያደባየው ባየር ሚንሽን የ18 ዓመቱ የቸልሲው ወጣት አጥቂ ካሎም ሁድሰን ኦዶይ ላይ አይኑን ጥሏል። የባየር ሚንሽን ስፖርት ዳይሬክተር ሐሰን ካሊሃሚጂክ የቸልሲው ወጣት አጥቂ በ46 ሚሊዮን ዩሮ ወደ ቡድናቸው ሊመጣ ነው መባሉ ላይ አስተያየት ከመስጠት ተቆጥ ጥቧል የባያ ሚሽን ቡድን ፕሬዝዳንት ኡሊ ሆይነትስ በበኩላቸው የተጫዋች ዝውውር ይኖር እንደሆን ተጠይቀው ትከሻቸውን በመነቅነቅ እንጃ ሲሉ ባጭሩ መልሷል በዚህም አለበዚያ ግን የፊታችን ሐሙስ የተጫዋቾች ዝውውር መስኮት ከመዘጋቱ በፊት የ18 ዓመቱ የቸልሲ ወጣት አጥቂ ወደ ባየ ሚሽን መምጣት ወይ አለመምጣቱ ይለይለታል የሜዳ ቴኒስ በአውስትራሊያ ኦፕን የሜዳ ቴኒስ የፍጻሜ ፍልሚያ የዓለማችን ምርጥ ተጫዋች ኖቫክ ጄኮቪች ዋነኛ ተፎካካሪው ራፋኤል ናዳልን ትናንት በማሸነፍ ብቃቱን አስመሰከረም። በሜልቦርን ፍልሚያ እንደ ኖቫክ ጄኮቪች ለሰባት ጊዜያት ድል በመቀዳጀት ኃያልነቱን ያሳየ የሜዳ ቴኒስ ተጫዋች የለም። ሰርቢያዊው ኖቫክ ጄኮቪች የስፔን ተቀናቃኙ ራፋኤል ናዳልን ድል የነሳው 6 ለ3 6 ለ2 ና 6 ለ3 በሆነ ውጤት ነው። በዚህ ውጤት መሰረትም ቀድሞውኑም የዓለም ምርጥ ተጫዋች ዝናን የተቀዳጀው ኖቫክ ጄኮቪች በአውስትራሊያ ፍጻሜ ለሰባት ጊዜያት በማሸነፍ ክብሮሰን ተመዝግቦለታል። አድማጮች የስፖርት ጥንቅራችን ብዙ ይደመደማል። አስተያየትና ጥቆማቸው አይለን ማንተ ጋፍቶት ስለሺነኝ፣ መልካም ጊዜ። ጤና ይስጥልኝ።